ትኩረት፣ በአፍሪካ የዴሞክራቲክ ኮንጎ ሪፐብሊክ ፕሬዝደንት ጆሴፍ ካቢላ የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ በዚህ ሳምንት በዝቹው አፍሪቃዊት ሀገር ሊያደርጉት የነበረውን ጉብኝት መሰረዛቸው በሁለቱ ወገኖች መካከል አዲስ ውጥረት ፈጥሯል። ጉተረሽ ከአፍሪቃ ህብረት ሰላምና ጸጥታ ኮሚሽን ሊቀመንበር ሙሳፋኪ መሃማት ጋር በአንድነት በመሆን ከኮንጎ መንግስት ባለሥልጣናት ጋር ለመወያየት ከብዙ ጊዜ ጀምረው ፍላጎት ቢያሳዩምና እቅድ ቢይዙም ፕሬዚደንት ካቢላ በተለያዩ ምክንያቶች ሰሞኑን እንዳደረጉት የከፍተኞቹን ዲፕሎማቶች ጉብኝት ወደ ሌላ ጊዜ ገፍተዋል። ካቢላ በውጭ ጉዳዮች አማካሪያቸው ኪኪያ ቢን ካሩቢያ አማካኝነት ባስተላለፉት መልእክት እንዳስታወቁት የሰሞኑ የጉተረሽ ጉብኝት የተሰረዘው የሀገሪቱ ከፍተኛ ባለስልጣናት በጠቅላላ የፊታችን ታህሳስ ወር የሚካሄደውን ምርጫ በማዘጋጀት ላይ በመሆናቸው ነው። የፖለቲካ ታዛቢዎች እንደሚገምቱት ሁለተኛውና የመጨረሻዊ ስልጣን ዘመናቸው ባለፈው ታህሳስ 22016 ዓ ም በይፋ ያበቃው ፕሬዚደንት ካቢላ ጉበኘቱን እየሰረዙት የእሳቸው ተተኪ ይመረጥበታል ተብሎ ስለታቀደው መጽሐዊ ፕሬዝደንታዊ ምርጫ ከጉተረሽም ሆነ ከመሃማት የሚነሳ ጥያቄን ለማስወገድ ነው። ምክንያቱም ጉተረሽና መሃማት ካቢላ በቀጣዩ ምርጫ እንደማይወዳደሩ በይፋ ቃላቸውን እንዲሰጡ ሊጠይቋቸው ይችላሉ በሚል የኮንጎው ፕሬዝደንት ስጋት አድሮባቸዋል። የኮንጎ ተቃዋሚ ፓርቲዎች እንደሚሉት ካቢላ ምንም እንኳን ሕገ መንግስቱ ባይፈቅድላቸውም እንደገና በእጩነት የመቅረብ ሀሳብ አላቸው። የኮንጎን ፖለቲካ የሚከታተሉት የማዕከላዊ አፍሪቃ ኢኩሜኒካል መረብ ባልደረባ ጊዜኒ አመስም ካቢላ ስልጣን የመልቀቅ ሀሳብ የላቸውም ባይ ናቸው። ካቢላ የውጭ ዲፕሎማቶችን ለመቀበል ዝግጁ አለመሆናቸውና ስለ መጪው ምርጫ ለመነጋገር አለመፈለጋቸው በጣም አሳሳቢ ነው። መልስ ያላገኘው ጥያቄ ካቢላ ለድጋሚ ምርጫ በተወዳዳሪነት ይቀርባሉ ወይ የሚለው ነው። የተባበሩት መንግስታት ድርጅት በዲሞክራቲክ ኮንጎ ሪፐብሊክ የሰብአዊ መብት ይዞታ ላይ በቀጣይነት ያቀረበው ወቀሳ ካቢላ የዓለሙ መንግስታት ድርጅት ዋና ጸሐፊ ጉተረሽ ጉብኝትን እየሰረዙበት ሌላው ምክንያት ነው ተብሎ እንደሚታሰብም የለንደኑ ዓለም አቀፍ ስልታዊ ጥናት ተቋም ተንታኝ ያኖሽ ኩልንበርግ ይገምታሉ። ካቢላ ስልጣን እንደያዙ መቆየት ይፈልጋሉ። ይህን እንዴትውን እንደሚያደርጉ ግን አይታወቅም። በዚህም የተነሳ የውጭ ብሎም የአፍሪካ ህብረትን ሆነ የተመድን ጣልቃ ገብነት ለማሳነስ ነው የሚጥሩት። ከተመድ ወይም ከአፍሪቃ ህብረት ጋር የተያዙ ቀጠሮዎችን መሰረዝም ይህን ጥረታቸውን ለማሳካት አስችሏቸዋል። የኮንጎን ሰብአዊ መብት ይዞታ በተመለከተ የተባበሩት መንግስታት ድርጅት ጠበብት ከጥቂት ጊዜ በፊት ያወጡት 126 ገጾች ያሉት ዘገባ በካዛይ ግዛት የሚንቀሳቀሰው የካሙዊና ምሳፑ አማጺያን ከ2016 ዓ ም ወዲህ ለመንግስት ቅርብ ከሆነው የባናሙራ ሚሊሻ ቡድንና ከኮንጎ ጦር ጋር በሚያካሂዱት ውጊያ ከባድ የመብት ጥሰት መፈጸሙን አጋልጧል። በዚሁ የካዛይ ግዛት መብት ጥሰትም ላይ ሁሉም ተቀናቃኝ ወገኖች የመንግስት ወታደሮች ጭምር ተጠያቂ መሆናቸውንም ነው ዘገባው ያመለከተው። የኮንጎ መንግስትና ፖሊስ የተባበሩት መንግስታት ድርጅት ያወጣውን ዘገባ ሐሰት በሚል አስተባብለዋል። ይሁንና የጠበብቱ ቡድን ዘገባ ሳይወጣ በፊትም ቢሆን የተባበሩት መንግስታት ድርጅትና የኮንጎ መንግስት ግንኙነት ውጥረት እንደታየበት ያኖሽ ኩልምበርግ ገልጸዋል። ጆዘፍ ካቢላ ባለፈው ጥር ወር በሰጡት አንድ ጋዜጣዊ መግለጫ ወቅት በሀገራቸው በተሰማራው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ በምህፃሩ በሞኑስኮ ላይ ጠንካራ ወቀሳ በመሰንዘር ቢዘገይ በሚቀጥሉት ሁለት ዓመታት እስከ 2020 ዓ.ም ድረስ ኮንጎን ለቆ እንዲወጣ መጠየቃቸው በሁለቱ ወገኖች መካከል ብርቱ አለመግባባት አስከትሏል። እንደ ያኖሽ ኮለንበርግ አስተያየት ግን የኮንጎ ፕሬዚደንትና መንግስታቸው ከተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ተጠቃሚ ናቸው። ካቢላና አማካሪዎቻቸው የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ስምሪትን ለራሳቸው ጥቅም እንደሚያውሉት አውቀውበታል። ከጥቅሞቹ የ2006 ና የ2011 ምርጫዎችን ማዘጋጀትና በገንዘብ መርዳት ይጠቀሳል። የኮንጎ መንግስት መስጠት ያለበትን አገልግሎት የተባበሩት መንግስታት ድርጅት ከብዙ አስርተ ዓመታት ወዲህ በመሸፈን ላይ ይገኛል። የተባበሩት መንግስታት ሰላም አስከባሪ ተልኮ ሞኖስኮም ካቢላን በምስራቃዊ ኮንጎ ከሚንቀሳቀሱት አማጽያን የመከላከል ስራ እንደሚሰራ ተጨማሪ ጦር ያገለግላል። በእርግጥም ካቢላ የተባበሩት መንግስታት ድርጅትን የራሳቸውን ፍላጎት ማሟላቱ ተግባር መጠቀሙ ተሳክቶላቸዋል። አስራ ሰባት ሺህ ወታደሮችን የያዘው ሞኑስኮ አንድ ነጥብ አስራ አምስት ቢሊዮን ዩኤስ ዶላር አመታዊ በጀት የተመደበለት በዓለም ትልቁ የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድ ነው። በመሆኑም የተባበሩት መንግስታት ድርጅት ከኮንጎ መንግስት ጋር እሰጣ ገባ ውስጥ መድረስ አይፈልግም። እንደሚታወሰው የጸጥታ ጥበቃ ምክር ቤቱ የጓዱን ተልእኮ ባለፈው መጋቢት ወር በአንድ ወር አራዝሞታል። የተባበሩት መንግስታት ድርጅት ሰላም አስከባሪ ጓድም የኮንጎን ሲቪል ሕዝብ ደህንነት ማስጠበቅና የታህሳሱ ምርጫ በሰላማዊ መንገድ መካሄድን ማረጋገጥ ቀዳሚ ተግባሩ ማድረጉን የሞኑስኮ ቃል አቀባይ ፍሎረንስ ማርሻል አስታውቀዋል። የኮንጎ መንግስትን የመደገፍ ስራችንን እንቀጥላለን። ዩኔስኮ ከብዙ አመታት ወዲህ በዲሞክራቲክ ኮንጎ ሪፐብሊክ ውስጥ የሚገኝ ሲሆን በመዲናይቱ ኪንሻሳ ከሚገኘው መንግስት ጋር መደበኛ ግንኙነት አለው። ጆሴፍ ካቢላ የቅርቡ አማካሪ ዣን ፒየር ካሜኔላ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተረሽ እና የአፍሪካ ህብረት ሰላምና ጸጥታ ኮሚሽን ሊቀመንበር ሙሳፋኪ መሃማት ወደ ኮንጎ በየትኛውም ጊዜ ቢሄዱ የሀገሪቱ ባለስልጣናት በደስታ እንደሚቀበሏቸው አረጋግጠዋል።